በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፍ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን የሚገድሉ ሊጠየቁ የሚችሉበት ሕግ አለ እንዴ? ጽዮን ግርማ ከሦስት የሕግ ባለሙያዎች ጋር ተወያይታለች። እንግዲህ ጽዮን እንግዶችን አስተዋውቂና ዘለቂያ። ሰለሞን እንዳልከው እንግዶች ሶስት የህግ ባለሙያ ናቸው። በተጨማሪም ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሀሳባቸውንም የሚሰጡ ናቸው። የመጀመሪያው አቶ ቁምላቸው ዳኜ በአዲስ አበባ ይገኛሉ። በኢትዮጵያ የህግ አማካሪና ጠበቃ ናቸው። የሰብአዊ መብት ጉባኤም ሊቀመንበር ናቸው። ሁለተኛው እንግዳችን አቶ ሙልጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የህግ መምህር ናቸው። ሶስቱንም በስልክ አወያይተናቸዋል። ጊዜያቸውን ለቃለ ምልልሱ ሰጥተው ፈቃደኛ ስለሆኑ አመሰግናለሁ። ወደ ውይይቱ ስናልፍ በኢትዮጵያ በተለያዩ ቦታዎች ሰልፍና ተቃውሞዎች ይደረጋሉ። በዚህ በሰልፍና በተቃውሞዎቹ ላይ ደግሞ የሰው ህይወት እየጠፋ ነው። ሰዎች እየተገደሉ ነው። የዚህ የቅርብ ጊዜ የሁለት አመቱን እንኳን ብናየው በየእለቱ የሚወጡትን ዘገባዎችና ሪፖርቶች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ያውም ሪፖርቶቹ በጣም በተወሰነ ወራት የተገደቡ ናቸው። በየጊዜውም አይወጡም። በዛን ጊዜ እንኳን ብናየው ቁጥሩ እየበዛ ሰው እየሞተ ነው። ሞት እየተለመደ መጣ በሚያስብል ሁኔታ የሰዎች ህይወት እየጠፋ ነውና እንደዚህ በሰልፍና አደባባይ ላይ ለሚገደሉ ሰዎች ማን ነው ተጠያቂው? መቼ ነው የሚጠየቀውስ? ተጠያቂ ከሆነ በምን ሁኔታስ ነው የሚጠየቀው? ከዚህ በኋላስ ግድያው እንዲቆም መረጋጋት እንዲፈጠር የሚከለክል ህግ አለ ወይ? ተፈጻሚ መሆን የሚችል ህግ። ለዚህ እናንተን ለመጋበዝ ምክንያት ወደሆነን ሀሳብ ከመግባታችን በፊት በመጀመሪያ የኢትዮጵያ ህግና አዋጆች ምን ይላሉ? ግድያን በተመለከተ አለም አቀፉስ ህግና ኢትዮጵያ የተቀበለቻቸው ህግ ምን ይላል፣ ተጠያቂነትን በተመለከተ የሚለውን ሀሳብ አጠር ጠር አድርገን እኒ ና ከዛ ወደ ዋናው ጉዳይ እንገባለን። የኢትዮጵያውን በተመለከተ አቶ ቁምላቸው ዳኜ ምን ይላል ህጉና አዋጁ አጠር አድርገው እስቲ ኢትዮጵያ ህግ በተለይ እንደዚህ ህዝባዊ ተቃውሞዎች የሚካሄዱበት ጊዜ ሰላማዊ ሰልፎች የሚካሄዱበት ጊዜ መድረግ ስለሚገባቸው የጥንቃቄ የሚታወቅ በዝርዝር የተቀመጠ መመሪያ ተጽፋሁን ብዙም አላየሁኝ። በአጠቃላይ ሊታዩ የሚገባው ነገር በመሰረቱ በእነኝ ጊዜያት በሚከሰቱ የሀይል አጠቃቀም እርምጃዎች ምክንያት የሰው ህይወት ይጠፋል። በተለያየ ጊዜ ይህ የሚደረግበት ጊዜ አጥፊዎቹ መጠወቅ ያለባቸው በምን አግባብ ነው ከተባለ ወንጀለኛ መቅጫ ህጉ የተቀመጡ ነጋጆች አሉ። ነው የሰውነት ለማጥፋት የጸጥታ አካላትም ቢሆኑ ራሱን ለመቀ መከላከል አስፈላጊ ቀውነው ከሆነ መጠን የተገባ ሁኔታ ያን ተላልፈው የሰዎች በጣፉ ልክ እንደማናቸውም ወንጀል ድርጊት እንደፈጸመ የሚጠየቁበት የህግ ስርዓት አለ። ያንን ማስፈጸም ኃላፊነት ያው የአቃቤ ህግ ኃላፊነት ነው። ከዛ ተጨማሪ በዚሁ ሰላማዊ ሰልፍ ላይ ወይም ተቃውሞ አመጽ ላይ የተሳተፉ ሰዎች ቢኖረው እነሱም እንደዚሁ

ማክበር ዲጋል ለማድረገን ለሚኖቶች ደግሞ እንደዚሁ የመጠበቅ ወይም ፕሮቴክት የማድረግ ይሄ ማለት ደግሞ ሌሎች ሰዎች ጠሳቸው መከላከል ና ጥሳቸው ሲገኙ እርምጃ የመውሰድ ጥያቄ እንደሆነ ማድረግ ግዴታዎች አሉ። ይህ ህገ መንግስት አይነት ግዴታ ነው፣ ለአለም አቀፍ ህጎች የተደነገገ ስለሆነ ይህን መነሻ አድርጎ ነገር ግን በሀገር ውስጥ ህግ ቅድም ባልኩት ማዕቀፍ የሚታይ ነገር ነው። አቶ ሙልጌታ፣ እስቲ አቶ ቆምላቸው ያላነሱት ወይም የዘነጉት ካለ በኢትዮጵያ ህግና አዋጅ ተጠያቂነትን የሚዳስስ አጠቁምላችሁ ያላነሳ ነገር የለም ተባርቶ ነው ያስቀመጠው። ትንሽ ለመጨመሪያ ያህል ወደ ፍልስፍና ትንሽ ቢኖርብኝ አሁን አጠቁምላችሁ ያለው ህግ ስልትና አለው እንድ ነው ያስፈልገው የሚለው ላይ ትንሽ እና ህገ መንግስት ሲወጣ ኢትዮጵያ ውስጥ ያለው ህገ መንግስት ዋና አላማ የመንግስት ስልጣን ለመቆጣጠር ነው። እንደዚህ ሲያደርግ ምንድን ያደርገው ህገ መንግስቱ የሰዎችን መብት በግልጽ ያወቀበት ሁኔታ አለ። በግልጽ ያልተዘረዘሩ መብቶች ደግሞ የሰው መብቶች ሆነው እንዲቀጥሉም ህገ መንግስት ይናገራል። ስለዚህ በአንድ በኩል የዜጋው መብት አለ፣ በሌላ በኩል እነዚህ መብቶች እንዳይደፈሩ እንዲጠበቁ መንግስት ህግና ስርዓት የማስከበር ግዴታ ደግሞ አለበት። ሰው ነጻነት ሲኖረው ወይም መብት ሲኖረው ግዴታ ያለውን ያህል መንግስትም ሰው ሰላማዊ ህይወት ሲኖር ህግና ስርዓት የማስጠበቅ ግዴታ ሲኖርበት መብትም አለው ማለት ራሱንም የመከላከል መብታል። አንድ ጊዜ ሰዎች ነጻነታቸውን ለመኖር ሲሞክሩ በህግ የተቀመጠ ገደብ የማለፍ አዝማሚያዎች ይታያሉ ወይም ፍንጮች አሉ። ሰዎች በህግ ከታወቀላቸው በላይ ሄደው አንዳንዴ ህግ ሲጥሱ ይገኛሉ። ያን ህግ ሲጣስ መንግስት ህጉን የማስከበር ግዴታ አለበት። በሌላ በኩል ደግሞ መንግስት ለማስከበር የሚያስችለው ስልጣን ያለውን ያህል ያ ስልጣን አንዳንዴ ገፍቶ ሲሄድ የግለሰቦች መርቶች ይጣፋሉ ማለት ነው። ስለዚህ አጋቢ በሀሳብ ደረጃ ሚዛናዊ የሆነ ግንኙነት የሚኖር በነጻነቶች እና ነጻነቶች ላይ ባሉ ገደቦች መካከል ማለት በግለሰቦች ነጻነትና በመንግስት ስልጣን መካከል ሚዛናዊ የሆነ ግንኙነት የሚኖር ነው የሚፈለገው። እሺ አቶ ምልጌታ በጣም አመሰግናለሁ። ዶክተር አውል ምናልባት እንግዲህ በኢትዮጵያ አዋጆችና ህጎች ላይ የሚጨምሩት ነገር ከሌለ በዓለም አቀፍ ውስጥ እንደዚህ ያሉ የመብት ጥሰቶች ሲፈጸሙ ሰዎች ሲገደሉ፣ ኢትዮጵያ ውስጥ ያሉት ሰዎች ወይም ይሄን ድርጊት የፈጸሙት ሰዎች ሊጠየቁበት የሚችል ዓለም አቀፍ ህግና አዋጆች አሉ ወይ ወይም ኢትዮጵያ የተቀበለቻቸው ህጎች አሉ ወይ? በመሰረቱ ይሄ ከብያ ጋር በተያያዘ ወንጀሎቹ በአለም አቀፍ ደረጃ እውቅና ተሰጥቷቸው የተወሰነ ደረጃ የደረሱበት ሁኔታ ከሌለ በስተቀር አለም አቀፍ ህግ ጣልቃ ገብቶ እነዚህ ሰዎች በዚህ አይነት መልኩ መቀጣት አለባቸው የሚል ፕሪስክሪፕቲቭ የሆነ ነገር የለም። የዓለም አቀፍ ህግ በተለይም ሰብአዊ መብት ማንኛውም ግለሰብ በህይወት የመኖር መብት እንዳለው በህይወት የመኖር መብት ደግሞ የራሱ የሆኑ የተለያዩ የሚተወገቡበት ሁኔታ አለ። ግን አለም አቀፍ ህግ በመሰረቱ የአንድን ግለሰብ በህይወት የመኖር መብት ይጠብቃል ያስከብራል። የግለሰቦች መብት አግባብነት ባሌለው መልኩ የሚጠፋ ከሆነ አገሮች እነዛ ግለሰቦች ላይ ህይወት ማጥፋት እርምጃ የወሰዱ ግለሰቦች ላይ አግባብነት ያለው የዳኝነት እርምጃ እንዲወስዱ ያስቀምጣል። ከዛ ባለፈ መልኩ ግን አንድ ግለሰብ ስለተገደለ ዓለም አቀፍ ህግ በራሱ ጊዜ ግለሰቦችን የሚከጣበት ሁኔታ የለም ማለት ለዛ ጉዳይ የተፈጠረ የወንጀል ለምሳሌ ፍርድ ቤት የለም ማለት ነው። የተፈጸሙት ወንጀሎች የተወሰነ ክብደት ያላቸው ካልሆኑ በስተቀር ይህም የዋር ክራይም ክራይም ስጌስ ማለት ምናምን የምንለው ማለት ነው። ስለዚህ ይሄ ኤሴንሽሊ እንደዚህ አይነቶቹ ችግሮች ወይም ወንጀሎች በአገር አቀፍ ደረጃ የሚታዩ ነው የሚሆኑት። ከአገር አቀፍ ህግ ደረጃ ያው ህገ መንግስቱ የሚያስቀምጠው መብት በህይወት ከመኖር መብት ጋር የተያዙ ነገሮች አሉ። ቁምላቸው ያንን በደንብ አንድ ትንሽ እኔ ከህገ መንግስቱ አንጻር ማለት የምፈልገው ነገር አሁን አቶ ምልጌታ ያሉት ከፍልስፍናው አንፃር ብሎ ያነሱት ነጥብ ላይ ነው። ህገ መንግስቱ በመጀመሪያ ደረጃ ዋናው መነሻ ሀሳቡ የህዝብን መብት እና የህዝብን ጥቅም የማስከበር እንጂ የመንግስትን ስልጣን የመጠበቅ አይደለም መነሻው ማለት ነው። መንግስት ኤሴንሽሊ እነዛን ስልጣኖች የሚጠቀመው የህዝቡን የግለሰቦችን ጥቅም ለማስከበር ነው። ስለዚህ የመንግስት መብት አክቸሊ በሁለተኛ ደረጃ ነው ከህገ መንግስት ፍልስፍና አንጻር። ምናልባት እንግዲህ እዚህ ላይ የተለያዩ እይታዎች ሊኖሩ ይችላሉ። ህገ መንግስቱን በተመለከተ ግን እኔ እስከማውቀው ድረስ ከመንግስት ጥቅም የሚነሳ ምንም አይነት ፍልስፍና እንዳሌለ ነው ጋር በተያያዘ ማለት ነው በተለይም ደግሞ እንደ ኢትዮጵያ አይነት ሀገር መንግስት የህግ በላይነትን የማይቀበልበት ዲሞክራሲያዊ ተቃውሞች ያሌሉበት ህገ መንግስቱ የሚያስቀምጣቸውን መብቶች መንግስት ራሱ የማያከብበት ኮንቴክስት ውስጥ ከመንግስት ጥቅምና ከመንግስት ስልጣን ተነስቶ የሚሰጥ ትንታኔ አይ ቲንክ አት ሊስት ከህገ መንግስት ፍልስፍና አንጻር ችግር ያለበት ይመስለኛል እኔ። ስለዚህ እውነት ነው መንግስት የህግ በላይነትን ማስከበር መቻል አለበት። የህግ በላይነት ካልተከበረ ለህዝብም ያላቸው መብትና ጥቅም ላይከበር ይችላል። ነገር ግን መንግስት ራሱ የህገ መንግስቱንና የህግ ተቋማትን እንደ መሳሪያ በሚጠቀምበት ስርዓት ውስጥ መንግስት ስልጣኑን የመጠበቅ ኃላፊነት አለበት፣ መብት አለው፣ የህገ መንግስቱ ዋናው አላማ ያ ነው የሚለው ትንታኔ፣ ከዛ አይነቱ ትንታኔ ጋር አልስማማ። ከመንግስት ጥቅም ጋር የሚነሳ ፍልስፍና የለም ነው ያሉት ዶክተር አወል አቶ ሙልጌታ አረጋይ ደግሞ እንደሱ አይነት አይነት ፍልስፍና እንዳለ ጠቅሰዋል ምናልባት አቶ ሙልጌታ እዚህ ላይ መልስ ሊኖራቸው ይችላል ወደ በኋላ እንመጣበታለን አሁን ወደ ተነሳንበት ጉዳይ መሄድ ስላለብን ነው አቶ ቁምላቸው መጀመሪያ ላይ እንደ ጠቀስኩት በሪፖርቶቹ የበርካታ ሰዎች ህይወት እየጠፋ ነው በቁጥር ነው እንጂ የሰዎቹ ማንነት ይህን ከል የሚባል ሰው ከል የሚባል የቤት ቁጥር ያለው ይህን ያህል እድሜ ያለው የሚል የተመዘገበ ቁጥር እንኳን የለምና፣ እንደዚህ አይነት ግድያዎች በዚህ ጊዜ ውስጥ በሚፈጸሙበት ጊዜ የሚጠየቀው አካል እንዴት ነው ሊጠየቅ የሚችለው? ማን ነው እሱ ሊጠይቀው የሚችለው? በሁለት ደረጃ ከፍሎ ማየት የሚቻል ይመስለኛል። ለምሳሌ እንደ አይነት ግድያዎችን የፈጸሙት የጸጥታ አካላት ቢሆኑ ወይም የመከላከያ ሰራዊት አባላት ወይም የፖሊስ አባላት ቢሆኑ ያ ፖሊስ አባል ግድያውን የፈጸመው በራሱ ተነሳሽነት ከሆነ በግሉ የሚጠየቅበት ነገር ይሆናል ማለት ነው። በግሉ የመጠየቅ ጉዳይ ደግሞ በፖሊስ ቁጥር ስር ሆኖ መስመራት ታደርጉበት አቃቤ ህግ በስንርክበት ፍርድ ቤት እንዲቀጣ ይሆናል ማለት ነው። ከዛ ተጨማሪ ጀማሪ ግን ከዚህ ግድያ ከፈጸመው የጸጥታ ሰራተኛ ወይ መከላከያ ሰራዊት ወይም ፖሊስ አባል በተጨማሪ ግድያውን ያዘዘ አካል ካለ፣ በቀጥታ ለምሳሌ ወደዚሁ ሊተኮስ ያዘዘ አዛዥ ካለ፣ እሱም እንደዚሁ አብሮ በዋና ወንጀል ተጣዩ ያለት ክስት ይቀርብበታል። እንደዚሁ ቅጣት ሚሊ ሊበሰልበት ይደረጋል ማለት ነው። ፍርድ ቤት ላ ይሄ ነው ያለው አሰራር። ስለዚህ ልክ በመደበኛ ወንጀል ሂደት ካለው ብዙም የተለየ አይደለም። የሰዎችን በቁጥር ስር መዋሉ ለፍርድ ማቅረቡ እና እንዲቀጡ ማድረጉ ግን ይህን ስራ መስራት የፖለቲካ ቁርጠኝነት ይጠይቃል። እንግዲህ ኛል ሰብዓዊ መብቶች ጉባኤ ብዙ ጊዜ ሪፖርቶች እናወጣለን። ሪፖርቶች ስናወጣ ጠበጠና ሳይመጣ ሰዎች ተቃውሟቸውን ለመግለጽ ተለፉበት ጊዜ ወይም እንደዚህ ዓይነት እንቅስቃሴዎች ባሉበት ጊዜ ህገ ወጥ ግድያዎች ተጠቀማቸውን በተለያዩ አካላት እንገልጻለን። ነገር ግን ይሄ ተጣርቶ ሰዎቹ ለፍርድ እንዲቀርቡ እንድጠየቁ ቅጣት እንዲተላለፍባቸው እስከማቀቡ ድረስ ተደርጎ ያቅምና አቶ ሙልጌታ ማን ነው ይሄንን ኃላፊነቱን ወስዶ ሰዎች እንዲጠየቁ የሚያደርገው? በህግ የተቀመጠ ግፊት የሚያሳድር አካል አለ ወይ? እንግዲህ በህገ መንግስቱ መሰረት መነጋገር ከቻል ህገ መንግስቱ የተለያዩ ተቋማት አሉ። አንድ ተቋም ለምሳሌ ኤክዜኪቲቭ ማለት ሲባል አስፈጻሚ ሆነው ከዛ አስፈጻሚ ነው ደግሞ አንዱ ለምሳሌ የጠቅላይ አቃቤ ህግ ቢሮ አለ። የጠቅላይ አቃቤ ህግ ቢሮ ስራው እንደዚህ አይነት ወንጀሎች ሲሰሩ ወደ ፍርድ ቤት አቅርቡ ወንጀለኛውን ወይም ጥፋት ያጠፋውን ሰው መጠየቅ ነው። ስለዚህ ይመስሽናል በተቋም ደረጃ አለ፣ ፍርድ ቤትም አለ። ጉዳይ ሲቀርብለት ፍርድ ቤት ዳኛ ብለች ጠብቃለች። አሁን ኢትዮጵያ ውስጥ የቸገረው ምንድን ነው? እነዚህ ተቋሞች የሰሆነ ሳችን እየሰሩ አደለ አስፈጻሚው አካል ሙሉ በሙሉ ስለሚቆጣጠራቸው፣ አስፈጻሚውም ራሱ በተግባር የምንቆጣጠርበት መንገድ ስለሌለ፣ መንግስትና ፓርቲ አንድ ስለሆኑ የተፈጠረች አሁን የኢትዮጵያ ትግብ አንድ ቃል እኔ ያጠቃለ ሰላም ጠቅላይ ሚኒስትሩ በግልጽ ተናግረዋል። ሕገ መንግስቱ ተግባራዊ አልተደረገም ብለዋል። ሕገ መንግስቱ ተግባራዊ ባልተደረገበትና ተቋማቱ ነፃ ሆኖ በማይሰሩበት ሁኔታ አንድ ጥያቄ ማለት በጣም ሌላው ትንሽ መንካት የምፈልገው ዶክተር አወል ያለው ላይ መጀመሪያ ስለ ኢትዮጵያ ሕገ መንግስት ነው ያወራሁት። በአጠቃላይ ሕገ መንግስት ሁለት ስልት ስናዎች አሉት። ምንድነው ሰዎች ያለ መንግስት መኖር አይችሉ የሚል እምነት አለ። ስለ ኢትዮጵያ ሕገ መንግስት እንድንያደረገው አንቀጽ ስምንት ላይ የፖፕላር ሰቨንቲ ወይም የህዝብ የበላይነት ማህበራዊ ለትምህርት ስና ነው የሚከተለው። ስለዚህ መብቶች መሆኑ ነጻነቱ የህዝብ ናቸው ይጀማል። ከዚህ ተቆንጮ መንግስት የሚባል ነገር ይፈጠርና ያ መንግስት ምንድነ የህዝብ አገልጋሎች። ህገ መንግስት ሲያስፈለገን የሰዎችን መብት ለማወቅ አይደለም፣ ወይም መብት ለመፍጠር አይደለም። መብት ባለቤት ነ ህዝብ ነው። ግን ህዝቡ መንግስት ሲቀጠር የመንግስት ስራ ምንድነ ህግና ስርአት ማስጠር። ህግና ስርአት የሚያስከብርበትን ያህል ስልጣን የሚሰጠውና ከዛ ውጭ እንዳይነቃነቅ በግልጽ ህገ መንግስት የሚባል ነገር ይወጣል። የኢትዮጵያ ህገ መንግስት እንደዚህ ነው። ሰው ምን እያልኩ ነው? ህግና ስርአት ጠብቅ የተፈጠረ ነው። ይህ መንግስት ስራው እንዲሰራ ስራው መስራት የሚያስችለውን ያህል ስልጣን ያስፈልገዋል። መንግስት ራሱን ጠብቀው እንደ መንግስት መቆም እስካቻለ ድረስ ህገ መንግስት የሰጠውን ስራ መስራት አይችልም እና ህገ መንግስቱ ፕራይመር የሰዎችን ነጻነት የምናውቅበት መሳሪያ ነው ብዬ አልቀበልም። እኔ በዚህ በኢትዮጵያ ህገ መንግስት ህገ መንግስት ስላወቀው አይደለም ህዝቡ ስልጣንና መብት የሚኖረው ህዝቡ የስልጣን የበላይ ባለቤት ስለሆነ፣ ከዛ ነው የሚጀምረው። ከዛ በኋላ ነው መንግስት የሚፈጠረው። ስለዚህ ያ ኋላ የመጣው መንግስት መቆጣጠር እንድንችል ገደብ ንለስ በምንድን ነው የመንግስት ስልጣን የሚገጠመው? በወንጀለኛ መቅጫ ህግ አይደለም፣ ህገ መንግስት ነው። ስለዚህ ይሄ ህገ መንግስት ዋና አላማ ዋና ነው ያልኩት ህገ መንግስት መተሰሱ ላይ የመንግስትን ስልጣን ለመገደብ ተሳስሮ ለመቆጣጠር ዶክተር አወል የህግ ፍልስፍናና ና የህገ መንግስት ፍልስፍና እንዳይሄድብን ጉዳዩ ምክንያቱም የተነሳንበት አንኳር ጉዳይ አሁን በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚዳስስ ስለሆነ ምናልባት እንደው በጣም አስፈላጊ ነው ካላሉ ብንሄድ ና በሌላ ጊዜ ስለ ህገ መንግስቱን ፍልስፍና ብንመለስበት እንችላለን። እዛ ላይ እንኳን ብዙ መከራከር አይኖርብንም። ግን አንድ ነጥብ ማንሳት የምፈልገው ኢትዮጵያ ውስጥ ከተጠያቂነት ጋር በተያያዘ የህግ ክፍተት ስላለ አይደለም ከመንግስት ጋር ግንኙነት ያላቸውና የህግ አስፈጻሚ አካሎች ወንጀል ሲሰሩ የማይጠይቁበት ምክንያት ህጉ በጣም ግልጽ ነው። በአብዛኛው ዲሞክራሲ የሆኑ ሀገሮች የሚደረገው ነገር ምንድን ነው? አንድ ሰው ወንጀል ሊባል የሚችል ድርጊት ከፈጸመ ሰው ከገደለ ማለት ነው፣ ፖሊስም ይሁን መከላከላዊ ሰራዊትም ይሁን ለህግ መቅረብ መቻል አለበት። ለህግ ቀርቦ ህጉ የራሱን መርሆች፣ አካሄዶች ተከትሎ ያንን ግለሰብ ነፃ ነው ካላለው በስተቀር ያ ሰው ተጠያቂ መሆን መቻል አለበት። ኢትዮጵያ ውስጥ ያለው አሰራር ግን እንደ ፖሊሲ ማለት ነው ፖሊስ ወይም ደግሞ የመከላከያ ሰራዊት ሰው ሲገድል ኦልሞስት እነዛ ከህግ በላይ እንደሆነ ነው የሚታስበው፣ አይጠየቁም። የመከላከያ ሰራዊት ከአቃቢ ህግ ከፖሊስ በላይ ነው። ስለዚህ ዋናው ችግር የፖሊሲ ችግር የፖለቲካ ፍላጎት አለመኖሩ እንጂ የህግ ችግር ኖሮ አይደለም። እሱን ነገር ትንሽ ኤንፈሳይዝ ለማድረግ ፈልጌ ነው። ከፍቅር ሽልኝጀስ ትንሽ ማለት የምፈልገው ይሄ ከህገ መንግስት ጋር በተያያዘ አቶ ሙሉጌታ ያሉት ከህገ መንግስት ጋር በተያያዘ የተለያዩ ፍልስፍናዎች ሊኖሩ ይችላሉ። አይ ቲንክ እዚህ ላይ ለረጅም ጊዜ ውስጥ ልንከራከር እንችላለን። አንድ ማለት የምፈልገው ነገር ግን ምንድን ነው ልክ ኖት የኢትዮጵያ ህገ መንግስት እንደ ሌሎቹ ሀገር ህገ መንግስቶች ታሳቢ የሚያደርገው የህዝቡን የበላይነት ነው የህዝብን ባህላዊነት ነው የምንድን ነው ብለን ስናይ ታሳቢ የሚያደርጋቸው ጽንሰ ሀሳቦች አሉ። ነገር ግን መንግስት የህዝብ አገልጋይ ነው የሚለውን ጽንሰ ሀሳብ ስናይ የኢትዮጵያ መንግስት የህዝብ አገልጋይ ነው ወይ? እውነት የኢትዮጵያ መንግስት እንደ መንግስት ህገ መንግስቱን የማያከብር ከሆነ ከህገ መንግስቱ ጋር ያ መንግስት የሚኖረው ግንኙነት ምንድን ነው? ለምሳሌ አሁን ኢትዮጵያ ውስጥ በቅርብ ጊዜ ህዝብ እየገደለ ያለው የመከላከያ ሰራዊቱ እንደሆነ ይነገራል። የመከላከያ ሰራዊቱ ደግሞ ህገ መንግስቱ የሚያስቀምጠው አንቀጽ ሰማኒያ ሰባት ላይ ዋናው ስራው የሀገር ሉዓላዊነትን ማስከበር ነው። ሌሎች አገር ውስጥ የሚፈጠሩ ብጥብጦች ወይም ደግሞ የህግ የበላይነት አለመከበር ችግሩ እንኳን ቢኖር የመከላከያ ሰራዊት ሊገባ የሚችለው እንደዚህ አይነት ነገር ውስጥ የአስቸኳይ ጊዜ አዋጅ ሲታወጅ ብቻ ነው። አስቸኳይ አዋጅ ባሌለበት ጊዜ የመከላከያ ሰራዊት ጣልቃ ሊገባ የሚችልበት ምንም ሁኔታ የለም። የመከላከያ ሰራዊት ህገ መንግስቱን መቀበል አለበት። ህገ መንግስቱን ማክበር መቻል አለበት። ለማንኛውም የፖለቲካ ድርጅት የፖለቲካ ፓርቲ መድሎ ማሳየት መቻል የለበትም። መርሁ ነው። ኢትዮጵያ ውስጥ ግን የምናየው ይሄን አይደለም። ስለዚህ ህገ መንግስቱ በመንግስት የማይከበር ከሆነ መንግስት ተመልሶ ያንኑ ህገ መንግስት ራሱን ለመጠበቅ የሚጠቀምና ኢንቮክ የሚያደርግ ከሆነ አትንክሳቸው ካሉት ከመሰረታዊ ይሄ የፖፑላር ሶቨሬንቲ አንጻር አካኬ ችግር ያለው ይመስለኛል። እሺ ዶክተር አወል እናመሰግናለን። መልሼ ወደ ተነሳውበት ጥያቄ ነው እኔ የማመጣችሁ እንዳነሳችሁት በኢትዮጵያ ሕግ እና በአዋጆቹ ግድያን የፈጸመ ሰው የአንድን ሰው የመኖር መብትን የጣሰ ስለሆነ በሕግ ይጠየቃል ነው። በኢትዮጵያ ነባራዊ ሁኔታ ደግሞ ይሄን ተጠያቂነት እያየን አደለም። ምክንያቱም ይህንን እንዲጠየቁ የሚያደርገው አካል ስራውን እየሰራ አደለም ነው አሁን እንደዚህ ካልሆነ ወደፊት የሚጠየቁበት አሰራር ይኖራል ወይ? ካለስ የመረጃ አመዘጋገቡ ወደ ህግ ሲመጣ ምን ይመስላል? እንዴት በምን አይነት መረጃዎች ነው ተጠያቂ ሊሆኑ የሚችሉት? አቶ ቁምላቸው ሸምስግን ለምሳሌ ከደርግ መንግስት መደ በኋላ ተቋቁሞ የነበረው የልዩ ዐቃቤ ህግ መስሪያ ቤት በደርግ ጊዜ የተፈጸሙ የሰብአዊ መብት ጥሰቶችን ወንጀሎች፣ ነበረው የወንጀልነት ጠባይ አከራካሪ እንዲሆን ዘር ማጥፋት ወንጀል የሚባለውን ነገር ጭምር ብዙ አመታት ካለፉ በኋላ አጣርቶ ለፍርድ እናቀረበ ላስታውሳለሁ። ያሉት ክሮች እንዳሉ ሆኖ ማለት ነው። ስለዚህ እንዲህ አይነት ወንጀሎች ተፈጸመ ሲገኝ ጊዜ ካለፈ በኋላም ምርምሮ አጣርቶ ለፍርድ ማቅረብ ይቻላል። ያን በማረጋገጥ የሚገጥመው ዋናው ተግዳሮት ምንድን ነው ከተባለ፣ እንግዲህ ድርጊቱ ሲፈጸም እያዩ ምስክሮች ህይወት ላይኖሩ ይችላሉ። እነኛ ምስክሮች ህይወት ያለመኖሩ ብቻ ሳይሆን ቦታ ሊቀይሩ ይችላሉ። በጊዜ የተፈጸመው ነገር ሊያስታውሱ ይችላሉ። ከጊዜ ብዛት ሊዘነጋቸው ይችላል። በዚህ ለዚህ ምክንያት ማስረጃውን በማያሻማ ሁኔታ ሰው ተከሳሹ ድርጊቱን መፈጸሙን በማረጋገጥ ፈተናዎች ይገጥማሉ። ጊዜ የሚሆንበት ጊዜ ምናልባት የወንጀል ድርጊት የፈጸሙትን ግለሰቦች ወይም አካላት ለጠ በፍርድ ማቅረብ ና ማውቀዘቡ ቅጣት እንዲያገኝ ለማድረግ መሰናከል ሊገጥም ይችላል። ምክንያቱም በወንጀል የሚያምጣ ህግ እኛ የምንሰራት ህግ በግልጽ አይቀምጥም። በዓለም አቀፍ ደረጃ የሚታወቀው ማለት ማንም ሰው ከምክንያታዊ ጥርጣሬ ውጭ ወንጀል መፈጸሙ ካልተረጋገጠ በስተቀረ ጥፋተኛ ይባል። ስለዚህ ከምክንያታዊ ጥርጣሬ በላይ ለማረጋገጥ ከባድና አስቸጋሪ ሊሆን ይችላል። ስለዚህ እንደ ማስረጃ አያያዙ እንደ ማስረጃ አያያዙ ና እንደ ማስረጃ አመዘጋገቡ ወደፊት ነው እሱም ችግር ሊገጥመው ይችላል ነው አቶ ቆምላቸው ሐሳቦት እንደ በግለሰቦች ና መንግሥታዊ ባልሆኑ ተቋማት የሚደረግ የማስረጃ አሰባሰብ ወደፊት በሚካሄድ የፍርድ ሂደት ጠቃሚነቱ እንዳለ ሆኖ ግን የራሱም ውስጥ ሙስተሚቶች አሉት ቅድም ባልኩት ምክንያት ማለት ምክንያቱም ቀጥተኛ ማስረጃ ሲሆን ነው ለዳኞችም የሚያመቸው፣ በመስቀለኛ ጥያቄ መኖሩን ማጣራት የሚቻ ነው። አስቀድሞ የተሰበሰቡ ማስረጃዎች ፍንጮች ሊሆኑ ይችላሉ፣ ለወደፊት ምርመራ መነሻ ሊሆኑ ይችላሉ። በተወሰነ ደረጃ ማስረጃው ሆነ ሊቀርቡ ይችላሉ፣ ግን በማያሻማ የማረጋገጥ አቅማቸው ይኖራቸዋሉ። አሁን ባለንም የህግ አሰራር የሚለው ትንሽ የሚያጠይቅ ይመስለኛል። አቶ ሙልጌታ እንግዲህ እስካሁን በተነሱት ነገሮች ላይ ምናልባት እንደው የታለፈ ልናገር የሚገባውና የታለፈ ነገር አለ ካሉ እሱን ጨምረው መናገር ይችላሉ። ግን ከአቶ ቁምላቸው ሀሳብ እንደገባኝ በጊዜ ሂደት ማስረጃዎች ሊጠፉ ስለሚችሉ የማስረዳቱን ነገር በጣም ሊጎዳው ይችላል ነው ደግሞ ተጠያቂነቱንም የማደብ ዘዝ ና አደጋው የደረሰባቸው ሰዎች ወይም ህይወታቸው ያጡን ሰዎች ፍትህ የማግኘት መብት ይጻረራል ማለት ነው። እንደዚህ ከሆነ እንዴት ተጠያቂነት ያለባቸውን ሰዎች እንዲጠየቁ ማድረግ የሚቻልበት ሌላ መንገድ አለ ወይ በህግ? አቶ ቁምላቸው በጥሩ አርጎ አስቀምጦታል። ከዛ የወጣ ነገር አላውቅም። አሁን እኔ ከዚህ በኋላ እንዴት ነው ወደፊት መሄድ ያለብን? ሞት እየተለመደ ነው። ለምሳሌ ዛሬ አንድ ሰው ሞት ና ነገ ደግሞ ሁለት ሰው ሞት ይባላል። ከነገ ወዲያ አስር ሰው ሞት ይባል እና እዚህ እያለ ከቀጠለ እንዴት ሚሄድ ይህ ህብረተሰብ እንደ ህብረተሰብ መቀጠል የሚችለው ነው ከሚለው ጥያቄ ጋር መያያዝ ይችል። ምክንያቱም ተጠያቂነት ስላለፈው ብቻ ሳይሆን ወደፊትም እኔ በጣም ክንሰን ያደረገኝ ከአሁን በኋላ እንዴት ነው መቀጠል የሚችለው ከአሁን በኋላ ተጠያቂነትን ማሰል የሚችልበት መንገድ አለ ወይ የሚለው ጥያቄ ለመመለስ መሞከር፣ እኔ የለም ነው የምለው አሁን ባለንበት ምንጠጥል ከሆነ ተጠያቂነት አርቶ ህልውናችን ችግር ስ ይወድቃል። ሰው መሆን ያለበት እንግዲህ፣ ይሄ መንግስት ሆነ ስልጣን ላይ ያለው ከዚህ መንግስት መጀመር አለብን ብዬ ነው የማስበው። አሁን አገሪቱ ከህግ ጥያቄ አልፋ ወደ ፖለቲካ ቀውስ ጥያቄ ነው የገባችው። ግና ስርአት አሁን እየ ስለዚህ በኖርማል ጊዜ የምታወሪው ህግና ስርዓት አይነት አይደለም እያወራን ያለ ነው። ምክንያቱም በየቦታው ሰላማዊ ሰልፎች፣ ረብሻዎች፣ ጥብቆች እና ፖለቲካል ካይሲስ አሉ። የፖለቲካ ቀውሱ ስላለ ከዚህ መጀመሪያ ወጥተሽ ነው ለተረጋጋ ህግና ስርዓት ውይይት ውስጥ መግባትን እንችላል። ከዚህ ለማውጣት መንግስት እድሉ አለው። ቲዮሬቲካል እድሉ አለው። እና መንግስት ምን ማድረግ ይችላል? ልክ ራሱ ሚታደርገዋል ተሳስቻለሁ ብለዋል። ተሳተኛ ተሳተኛ ነው ብለዋል። ይቅርታ ጠይቋል። ከዚህ ተነስቶ የኢትዮጵያ ህዝብ ወደፊት የተረጋጋ ህይወት እንዲኖረው ለማድረግ የሚያስችሉ ውስጥ እርምጃዎች መውሰድ መቻል አለበት። ይሄ መውሰድ ካልቻለ ሀገሪቱ ለከፋ ቀውስ ትዳረጋለች። ይገርማል የተጠያቂነት ነገርም እንደ እንደ ቁም ነገር ላይ ሆ ይችላል። ምክንያቱም ተጠያቂነት የምናወራው የተረጋጋ ስርዓት ሲኖር ብቻ ስለዚህ እኔ የምለው የተጠያቂነት ጥያቄ አሁን አካዳሚክ ወሬ ነው። ዋናው ቁም ነገራችን መሆን ያለበት አሁን ከዚህ በኋላ ያ ምን ስራ ነገር እንዳይከሰት ምን መደረግ አለበት የሚለው ላይ ካተኮር ይህ መንግስት፣ አዲስ ሌሎች ፓኬጅ ማምጣት አለበት ህግና ስርዓት የሚሰፍንበት መንገድ ልክ እንደተባለው ዶክተር አወሉን እንዳለው መንግስት ተጠያቂ የሚሆንበት። አቶ ሙልጌታ ግን ጋር አንድ ጥያቄ አለኝ እንደው ከመቀጠሎት በፊት ከዚህ በኋላ ነው ይሄኛው የህግ ጉዳይ እንደው ቅንጦት ነው አይነት ሀሳብ ነው ያነሱትና ከዚህ በኋላ ስላለው ነው ሲባል፣ ከዚህ በፊት ግን የሞቱባቸው ሰዎች ቤተሰቦች አሉ። አንዳንድ ቤተሰቦችን ስናነጋግር ከአንድ ቤት አራት ሰው ያጣ ሰው አለ። በዚህ ባለፉት ሁለትና ሁለት ዓመት ተኩል ውስጥ እንኳን እንደ ወደ ኋላ ሳንሄድ በርካታ ሰዎች ቤተሰቦቻቸውን አጥተዋል። እነሱ ራሳቸው ሌሎች ግጭቶችን፣ ሌሎች ቂሞችን የመቀስቀስ አቅም አላቸው እና የእነዛ ሰዎች በደል የሚጠየቅበት ስርዓት መኖሩን በህግ አለ ወይ ወይም አሰራር አለ ወይ ብሎ ማንሳት ተገቢ ይመስለኛል። እና ለዛ ነው ጥያቄውን ያነሳ ነው። ይሄ ወደፊት የሚለው እንደ መጀመሪያ ላይ በመግቢያዬም ላይ አንስቼዋለሁ። ከዚህ በኋላስ ብዬ ና ይሄም እንደ ጉዳይ ሆኖ መነሳት የለበትም ወይ እኔ ምን እያልኩ ነው? ኦልሬዲ ዶክተር አወልም ሆነ አቶ ቁሙላቸው ተሰርገውታል። እኔ እሱ ላይ እየጨመርኩ ነው እንደ እኔ እምነት አሁን እነዚህ ቤተሰቦቻቸው የተጎድባቸው ሰዎች ጎጆዎችን የሚጠይቅበት በተግባር ማለት ህግ እንዳለ ተነጋግረናል። በተግባር ግን ሰው እየተጠየቀ አይደለም። እየተጠየቀ ያልሆነበት ምክንያት ምንድን ነው? መንግስት በተግባር የሚጠየቅበት መንገድ ስለሌለ መንግስት እየተጠየቀ አ እየደጋገም እኮ ነው ተጠያቂነት ታስተዋል ተጠያቂነት የለም ባልችበት ሁኔታ እንዴት ነው ስ ተጠያቂነት ስታወሪ ማለት ዜና ከደን አይጠቅመም። ጥያቄ ወይም ዋጋ ያለውም ለማለት ሳይሆን ተግባራዊ ማለት እየቻልን አደለም ይሁም መንግስት ራሱ በአደባባይ ቋም ነዋል። ህጉን ተግባራዊ እያረኩ አይደለም፣ ማለት እኮ ተጠያቂ መሆን አልቻልኩም እኮ ማለት። ተጠያቂ እየሆነ አይደለም። ተጠያቂ ቢሆንም እያደረግ ነው አይደለም። እኛ ስለዚህ መንገድ የለም ማለት ነው እና ተጠያቂነት የሌለበት መንግስት ነው አሁን ስልጣን ላይ ያለው እያሉ ነው ሶ ተጠያቂነት አልባ ህይወት እንዴት መውጣት እንችላለን የሚለው ብናየው እያልኩ ማለት ነው እንጂ የተጎዱት ሰዎች አሁን ፍትህ አያስፈልጋቸውም ማለት ያለ ግን፣ ፍትህ ሊያገኙ የሚችልበት ሀሳብ የለም በተግባር። በህግ አለ፣ ህጉ ግልጽ ነው። ችግሩ ግን ህጉ ተግባራዊ እየተደረገ አይደለም። ህጉ ተግባራዊ የማድረግ ኃላፊነት የተሰጠው ለመንግስት ነው። መንግስት ደግሞ የችግሩ ምክንያት እንጂ የችግሩ ፍቺ ሲሆን አናየውም። ስለዚህ በዚህ ምክንያት ተጠያቂነት አካዳሚክ ውይይት ነው የሚለውም ለዚህ ነው። ለወደፊቱ ምን መደረግ ይችላል የሚለውን ለመደምደሚያ እናምጣውና ወደ ዶክተር አወል ሊሄድ እዚህ ላይ የሚጨምሩት ካለ ዶክተር አወል። እንግዲህ አሁን ያለንበት ሁኔታ እጅግ በጣም አሳሳቢና ሀገሪቷ ወደፊት እንደ ሀገር መቀጠል ትችላለች አትችልም ወደሚለውም የሚያስኬድ በጣም መሰረታዊ የሆነ ችግር ነው ያለው። ይሄ ማለት ስለ ተጠያቂነት ማውራት የለብንም ማለት አይደለም። ተጠያቂነት ማውራትና እዚህ ላይ በተወሰነ ደረጃ ግልጽ ግንዛቤ መፍጠር እነዚህ ወንጀሎች የሚፈጽሙ ሰዎችን በጦስን ደረጃ እንዲታቀሙ ሊያደርጋቸው ስለሚችል ማለት ነው። ነገር ግን ትልቁ ትኩረት መሆን ያለበት በምን አይነት መልኩ ነው ይቺ ሀገር አሁን ካለችበት ክራይሲስ ወጣ፣ ወደፊት እንደ ሀገር መቀጠል የምትችለው የሚለው ነው። በኔ አመለካከት እንግዲህ ህገ መንግስቱ መሰረታዊ የሆኑ የሚያበጃቸው ፍሬምወርኮች አሉ የህግ በላይነት፣ ሰብአዊ መብቶችን ማክበር፣ ዲሞክራዊ ስርአቱን ማክበር፣ የዳኝነት ነጻነትን መልሶ ማክበር መቻል፣ የዲሞክራሲ ስርዓቶችን ተቋማቶችን እንዲሰሩ ማስቀድ መቻል፣ እነዚህ መንግስት ሊወስዳቸው የሚችላቸው ነገ ተነጎሪያ ማለት የማይጠበቅበት ኢሚዲየት ሊ ሊያደርጋቸው የሚችላቸው ነገሮች ናቸው። እነዚህ የምናወራቸው ችግሮች እኮ ዝም ብሎ ከመንግስት ፍቃድና አቅም ውጭ የመጡ አይደሉ። መንግስት ለእነዚህ የፖለቲካ ችግሮች ኃላፊነት እንዳለው አምነዋል። ችግሩም የሱ እንደሆኑ ተቀብለዋል። መንግስቱ ምን ማድረግ እንዳለበት ያቃል። ስለሚያቅም ነው። ቅርብ ጊዜ እኮ የዲሞክራሲ ስርአቱን ማስፋት መቻል አለብን። ሀገራዊ መግባባት መፍጠር መቻል አለብን። ይህንን ለማድረግ ደግሞ በፖለቲካ ጉዳይ በተያዘ የታሰሩ ግለሰቦችን እንፈታለን። ማካከላዊ እነዚህ በጣም ወሳኝ እርምጃዎች ናቸው። መሄድ ወደምንፈልግበት አቅጣጫ መሄድ እንድንችል ትልቅ እድል ይከፍታሉ። ነገር ግን መንግስት እነዚህን ውሳኔዎች ካሳወቀ በኋላ በተለያየ መልኩ ወደኋላ እየሄደ ያለበት ሁኔታ ነው ያለው። ለብሔራዊ መግባባት ዲሞክራሲ ስርአቱን ለማስፋት ወሳኝ ሚና ሊጫወቱ ይችላሉ ተብሎ በህዝቡ አካባቢ የሚታመንባቸው ሰዎች እስካሁን እስር ቤት ነው ያሉት። አንዳንዶቹን ናቶ በቀለ ገርባ ከፍተኛ የሆነ የጤና ችግር ላይ እያሉ እየተነገረ መንግስት ምንም ያላለበት ሁኔታ ነው ያለው። ስለዚህ ኳሱ አሁንም ያለው በመንግስት ሜዳ ነው። መንግስት ነገሮችን የማስተካከል አንዱ በላይ አንዱ በታች ነው የሚኖርበት ሁኔታ ጠፍቶ እኩልነት የሚቀበርበት ህገ መንግስት በተለያዩ ሀይሎች መካከል ያለውን ሚዛን ሊጠብቅ የሚችልበትን ሁኔታ መፍጠር የሚችል ከሆነ መንግስት የመቻልም ጉዳይ አለም የሚፈልግ ከሆነ መንግስት እኮ ህገ መንግስቱን አክብሮ ህገ መንግስቱ የሚያስቀምጣቸውን ሊሚቶች ተቀብሎ አደጋ ሲመጣበት ሀይልን ቢጠቀም መገንዘብ ይቻላል። እንዲያውም ቅድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ያልተስማማውበት ይሄ ነው። መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው ሀይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱን የሚያከብር ከሆነ ነው። ራሱ ህገ መንግስቱን ሳያከብር ሀይል ላይ ሲመጣ ብቻ የራሱን ስልጣን ለመጠበቅ ያለ ምንም ገደብ ሀይልን የሚጠቀም ከሆነ አጠቃላይ የፖለቲካ ስርዓቱ በዛ አይነት መልኩ ሊሰራ አይችልም። የተለያዩ ራሱ ስርአቱ እየወለዳቸው የሚሄዳቸው የተለያዩ ክራይሶች አሉ። ስለዚህ አሁን ግን ዶክተር ያለው ከሀያ ስድስት አመት በኋላ የመጨረሻው ስቴጅ ላይ የደረሰ ይመስለኛል እና መንግስት ነገሮችን ማሻሻል የሚፈልግ ከሆነ እድሉ አሁንም አለ ለማለት ነው። አቶ ቁምላቸው በአጭሩ ለማስቀረት እንዴት ነው መከላከያ መቆጣጠር ያለበት? እንደዚህ አይነት ተቃውሞዎች በሚነሱበት ጊዜ የሰው ህይወት እንዳይጠፋ፣ የአንድም ሰው ህይወት እንዳይጠፋ መቆጣጠር ያለበት እንግዲህ ተጠያቂነት አለመኖር አገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው። በኦሮሚያ ክልል ውስጥ በነበረው እዛ የተቃውሞ ጊዜ አይጠነዋል ተቃውሞዎቹን ብዙ ከነበሩት ከሚያንገበገቡት ሺዎች ባልተናነሰ መልኩ እንዲቀጥሉ አስተዋጽኦ ሲያደርግ የነበረው የጸጥታ ኃይሎች ከመጠን ያለፈ ጭካኔ፣ ከመጠን ያለፈ የኃይል እርምጃ ነበር። አሁንም በቅርቡ ለምሳሌ በወልዲያ ላይ የተከናወነው ነገር ማየት ይችላል። ያን ጉዳይ ሰው ብዬ በቅርቡ በቅርብ ጊዜ ሪፖርት የምናጠብቀው ግን ቆቦ እና መርሳ አካባቢ የነበሩት ተቃውሞች አንደኛው ቅርብ መነሻ መቅሴ ምክንያት የሆነው ነገር የመከላከያ የመከላከያና የሰጡት ኃይሎች ወልዲያ ላይ የወሰኑት ከመጠን ያለፈ እርምጃ ጠናዝና ጭምር የፈጸመ ግድያና ያ ደግሞ በወቅቱ ተመርምሮ እነኛ ሰዎች ለፈቃ ለመቅረባቸው በምርመራ እንኳን እየተደረገ እንደሆነ ጉዳዩ እንኳን እየተጣራ እንደሆነ መንግስት በግልጽ እንኳን ለሕዝብ ይፋ ለማድረጉ ነው። ተጠያቂነት የህግ የበላይነትን የማስከበር ነገር ብቻ አይደለም። የሀገርን መረጋጋት ሀገርን ስታቢሊቲ በጣም በከፍተኛ ደረጃ እየጎዳ እያናጋለ ነገር ነው ለማለት ነው። ይህን ካልኩ በኋላ ግን አንቱ ራ ጥያቄ ሲመጣ ሁለት ነገር ነው። አንደኛ ነገር መሆን ያለበት እንዲህ አይነቱ ህዝባዊ እንቅስቃሴዎች በሚኖሩበት ጊዜ እንቅስቃሴዎቹ ህገ መንግስቱ በፈቀደው ገደብ ውስጥ እንዲከናወኑ፣ መደበኛ ጸጥታን የማስከበር ስራ ለክልሉ የፖሊስ ሀይል እንዲተው ማድረግ ነው። አንደኛው ነገር። ሁለተኛው ነገር የክልሉ የፖሊስ ሀይልም ቢሆን እንዴት አድርጎ እንዲህ አይነት እርቀቶችን መቆጣጠር እንዳለበት ማለት ዜጎች በሰላማዊ መንገድ ሀሳባቸውን እንዲገልጹ ተቃውሟቸው እንዲያሰሙ፣ ነገር ግን ወደ ወንጀል ተግባር እንዳይገቡ ጭምር እነሱንም ከሌላ ጥቃት የመጠበቅ ስራ እንዴት ማከናወን እንዳለበት የሚገልጽ ዝርዝር የሀይል አጠቃቀም መመሪያ አዘጋጅቶ ስራ ላይ መዋል ነው። መመሪያውንም አዘጋጅቶ መስራ ላይ መዋል ብቻ ሳይሆን መመሪያውንም ይፋ አድርጎ መጀመሪያ ህዝብ ውይይት እንዲያደርግበት እንዲያውቀው፣ ዜጋውም ጭምር መብቱንም ግዴታውንም እንዲያውቅ የማድረግ ስራ ነው። ይህን ደግሞ ስራ ላይ መዋለ የሚባልበት ጊዜ ከሱ ህይወት ካለፈ በኋላ ከእሱ ከመቅጣት በመለስ በተለያዩ የዲስፕሊን ወክሮች መጠነኛ እንኳ መተላለፍ መመሪያውን የሚተላለፉ የጸጥታ አካላትን ተጠያቂ ማድረግ እነሱን ማስተማርና ወደ መስመር ማስገባት ነው። ይሄ በባህል ደረጃ መምጣት ያለበት ጉዳይ ነው። ይሄ ከተባለ በኋላ መከላከያና ፌዴራል ፖሊስ ሲጀመር አሁንም ባለው ህግ እንኳ መከላከያ እና የፌዴራል ፖሊስ የሚገቡት ፌዴራል ኢንተርቬንሽን ፕሮክላሜሽን የሚባል አለ። የፌዴራል መንግስት በክልል ጉዳዮች ጣልቃ የሚገባበት አዋጅ አለ። የክልሉ መንግስት ወደ መደፍረስ ከአቅሙ በላይ ሆኖ ጥሪ ሲያደርግ ነው ለፌዴራል ጉዳዮች ሚኒስቴር እና በዛ መሰረት ፓርላማ ወይም አስፈጻሚ አካል እንዲወሰን የሚያደረግበት ጊዜ ብቻ። አሁን ይህን ስርዓት እየተከተለ አይደለም፣ ሁኔታው እየተፈጸመ አለ። አሁን ማን እንደ ጠራቸው የማይታወቅም። ታስታውሳላችሁ፣ ጨለንኮ ላይ የኦሮሚያ ክልል ፕሬዚዳንት እኛ አልጠራናቸውም እኮ ከአቅማችን ባይነው አያልንም እያሉ ነው ተጠቃሚስ ገብተው እንደዛ ተጥፋት ሰጠዋል። ወልዲያ ላይ በተመሳሳይ መንገድ እንግዲህ በግልጽ የተባረጉ ዘንድ የተደረገ ህዝባዊ ስብሰባ ላይ በተመሳሳይ የአማራ ክልል ፕሬዚደንት እንዳይነትራ ለማድረጋቸውን መግለጫቸውን ሰንተናል። እንደሚዘ በሚዲያ ቢሆን እና እንደኛ አሁን ያለውን ነገር እራሱ አክሎ የመስራት ጉዳይ ነው። በመጨረሻ ግን ያጠቃላል እንፈልገው ነገር ምለው ይሄ ነገር ከምንም በላይ ተደራጊ እንደተገለጸ የፖለቲካ ቆጣኝነት የሚቀይር ነገር ነው። ይሄ የፖለቲካ ቆጣኝነት አለመታየቱ ከጊዜ ወደ ጊዜ ህዝብ በመንግስት ላይም ህዝብ በህግ ላይም ያለውን እምነት እየሸረሸሩ ነው። አሁን ግማሹም ወንጀል ለፊት ፈጽሞ ተጠያቂ የማይሆንበት፣ ግማሹ የሚጠየቅበት፣ ግማሹ ደግሞ እንደዚሁ ለተለያየ አይነት ጥቃት የሚጋለጥበት አይነት ሁኔታ ሲመጣ ወደ ሰልፍ ጀስቲስ ህዝቡ ፍትህን በራሱ ወደ መፈለግ እየሄደ ነው። ይሄ በጣም አደገኛ ነገር ነውና መንግስት አሁንም ጊዜው እየረፈደ መሆኑን ተገንዝቦ በዚህ መንገድ የህግ የበላይነትን የሚያስጠን የዜጎችን ምስራት ለማስከበር ተጨባጭ የሆነ እርምጃ መውሰድ አለበት። ማለት አቶ ሙልጌታ ቀድ ያው መደምደሚያ ብዬ ስላልኩ ነው ከዚህ በኋላ የሚለውን ሀሳብ ያቋረጥኩትና እስቲ እሱን ያጠቃሉት ከዚህ በኋላ መንግስት ማድረግ ያለበት ብዬም ሰው እንግዲህ ተወደደ ምትጠላ ወደድ ምንጠላንም እዚህ ሀገር መንግስት አለ። ያ መንግስት ደግሞ የኢህአዴግ መንግስት ነው። ያ መንግስት አሁንም ልክ ዶክተር አዋል እንዳለው ስራ መስራት ይችላል። ከፈለገ ይህን ክራይሲስ ማስታውን ይችላል። ይህ እንዳለ ሆኖ አበቁም ላቸው ያለውም እንዳለ ሆኖ ላለመድገም ማለት ነው። አንድ ነገር መጨመር ፈልጋለሁ። እስካሁን በመንግስት ላይ ያወራነው በመንግስት ነው ያወራነው፣ የመንግስት ኃላፊነትና የመንግስት ጥፋት። በሌላ በኩል ደግሞ እንደ ዜጋም ሀላፊነት አለት እ መሬት ውስጥ የሚኖር ማንኛውም ኢትዮጵያ ኢትዮጵያ ውስጥ ያለ ሰላምና ስርዓት እንዲጠበቅ ካልፈለገ ሰላምና ስርዓት አየ መንግስት ህግና ስርዓትን ማስጠበቅ የሚችለው ዜጋው እስከተቀበለውና እስከገዘ ድረስ ይቻላል። አሁን እየታየ ያለው አዝማሚያ አደገኛ ይመስለኛል ከመንግስቱ ቁጥጥር ውጭ ሊሆን ይችላል። ስለዚህ እኔ ለህዝቡ ኃላፊነት ያለው መሆኑን ማስታወስ እፈልጋለሁ። ምን ማለት ነው? አንድ ሰው ከጎረቤቱ ጋር ያለው ግንኙነት፣ አንድ ሰው ከሌላው ዜጋ ጋር ያለው ግንኙነት በተቻለ መጣ ሰብዓዊ የሆነ ግንኙነት ቢሆን ጥሩ ነው። መንግስትን ሲቃወም ህዝቡ ተቃውሞ በተገቢው መንገድ ማድረግ ተቃውሞ ንብረትን ማቃጠል ወይም ሌላውን ዜጋ መጉዳት ሳይሆን በሰላማዊ መንገድ መንግስትን ኢፌክቲቭሊ መቃወም ዜጎቹንም ማስታወስ እንፈልገው እኔ ዜጋ ራሱ ሌላውን ዜጋ መብት የማይጎዳ መልክ መሆን አለበት። ያ ተቃውሞ መልስ አለበት እና ህዝቡም ኃላፊነት አለበት። እንደው ዶክተር አወል ወደ አንተ ከመምጣቴ በፊት ምናልባት አቶ ቁምላቸው፣ አቶ ሙልጌታ ሀሳብ ላይ የጨምሩት ነገር ካለ ህዝቡም እንደ ዜጋ ማድረግ ያለበት ኃላፊነት ምንድን ነው የሚለው ላይ እውነት ነው። እኔም በትክክል እስማማለሁ ምክንያቱም እንደ ዜጎችን መብታቸው እንዲከበር ስንፈልግ ስንጠይቅ የሌሎችን መብት እያከበር ነው የምንወስደው እርምጃ የሚያስከትለውን ውጤት እያመዛዘንም ጭምር መሆን አለበት። የምንወስደው እርምጃ ለምንጠይቀው ጥያቄ መፍትሄ ይሆናል ወይ፣ ውጤት ያመጣል ያለ የሚለን ማየት ያስፈልጋል። ባሉ ጋር ስለዚህ ለምሳሌ ምሬት መግለጫ ቢሆንም የህዝብ ተቋማትን ማቃጠል፣ ለህዝብ ተቋማትን ማቃጠል ወዘተ፣ እነዚህ ነገሮች ዞሮ ዞሮ የሚጎዱት ህዝቡ ነው። ዞሮ ዞሮ የሚጎዱት ዜጋውን ነው። ተገጥዋል እና ይህን ማመዛዘን ያስፈልጋል። ምንድን ነው ያን በማድረጋችን ምክንያት የጨመርነው ነገር ሊያስገኝልን ብክ የሚለው ባለ ወገን ማየት ያስፈልጋል። ሁለተኛው ግን ደግሞ የሌላውንም ዜጋ መብት መጠበቅ ያስፈልጋል። የእኛ መብት እንዲት እንዲጣስብን እንደማንፈልግ ሁሉ ስለዚህ አሁን የምናየው በተለይ በቅርብ ጊዜያት እያየናለን ነገር ወደ የዘር ጥላቻ የሚመስል ነገር ዘር ለይቶ ማጥቃትም የሚመስል የሚመስሉ አደገኛ ያዛኛዎች መቆም ያለባቸው ነገሮች ናቸው። ምክንያቱም ካላንም አንደኛ ነገር በመርህ ደረጃም ዜጎች ለራሳቸው መብት እንደሚቆረቆሩ ሌሎችን መብቶች ማክበር አለባቸው። ሁለተኛ ነገር ማንም ጠቃሚ አሁንም ሀገሪቷን ወደ ምራር አስፈላጊ እልቂት አዙሪት የሚያስገባት ስለሆነ። ሁለተኛ ነገር ይህን ለማድረግ ነገር ደግሞ ለዘመናት የኖረው የመከባበርና መደጋገፍ ባህላችንን ጭምር ለማጠንከር የሀገር ሽማግሌዎችም፣ የሃይማኖት መሪዎችም፣ ኃላፊነት የሚሰማቸው ዜጎች በሙሉም ይህን ነገር ለማስቆም በተቻለ መጠን በሰለጠነ መንገድ ተቃውሞ የሚገለጽበትን መንገድ እንዲኖር ለማድረግ ጥረት ማድረግ አለባቸው ይህን ስንል ግን ቅድም እንዳልነው ይህን ባንድ ወገን ለማድረግ የሚሞከርበት በሌላ ወገን የጸጥታ ኃይሎች የተለመደውን ጭካኔና ከመጠን ያለፈ የኃይል እርምጃ መውሰድ የሚቀጥም ከሆነ ህዝቡን መቆጣጠር አስቸጋሪ ነው። የተቆጣኑ መቆጣጠር ማሳመንም ከባድ ያደርገዋል ስሜታዊነት ውስጥ ስለሚያስገባ ማለት ነው። አመሰግናለሁ ዶክተር አወል። ማጠቃለያ ነው ሁለት ማጠቃለያ ነው እንግዲህ የሚኖረው ማለት ነው። ሁለት እድል ስለሰጠው ለነሱ እኔም ህዝቡም እንደ ህዝብ በተወሰነ ደረጃ ህዝቡም የወስዳቸው እርምጃዎች ላይ በተወሰነ ደረጃ እነዚህ እርምጃዎች እንድምታቸው ምንድን ነው የሚለውን ነገር ማየት ሁልጊዜ ወሳኝ ነው። አሁን ባለንበት ነባራዊ ሁኔታ ብቻ ሳይሆን በማንኛውም ሁኔታ ህዝብ የሚያደርጋቸው እርምጃዎች አንደኛ መንግስት ላይ ማሳደር ከሚፈልገው ጫና አንጻር ምን ያህል ጫና ማሳደር ይችላል የሚለውን ነገር ማየት በጣም ወሳኝ ነው። እንደዚሁም ደግሞ ያንን ትግር ራሱ በሌላ አይነት መልኩ ሊጎዳ የሚችል ሊያኮላሽ የሚችል እርምጃዎች ከመውሰድ መጠንቀቅ ያስፈልጋል። ምንም ጥያቄ የሉም። በተለይም በህዝቦች መካከል አምባገነን ስርአትን ስትጋፈጪ ሶሊዳሪቲ መኖር መቻል አለበት። አጋርነት መኖር መቻል አለበት። መተባበር መቻል አለበት። ስለዚህ እነዚህ በህዝብ በኩል ሊኖሩ የሚገቡ ኃላፊነቶች ጋር በተያያዘ የሚነሳው ነገር እኔ እስማማለሁ ሙሉ በሙሉ ነገር ግን ኢትዮጵያ ጋር በተያያዘ አንድ ማስመር የሚገባን ነገር እነዚህ የምናያቸው ችግሮች ሁሉ የስርአቱ ነጸብራቆች ናቸው። ስርአቱ ላለፉት ሀያ አምስት ሀያ ስድስት አመታት ሲጠቀማቸው የነበሩት ሴራዎች አንዱ ማህበረሰብ የበላይ አንዱ የበታች እንዲሆን በተለይም እንደ በህዝብ ደረጃ አንዱ ህዝብ የበላይ ነው የሚለውን ትንተና አልቀበልም። ግን አንድ ከአንድ ብሄር የሚመጣ ኤሊት የበላይ የሆንበት እና የራሱን ስልጣን የራሱን ጥቅም ለማስከበር ብዙ ነገሮች ያደረገበት ሁኔታ ነው ያለው። እነዛ የአስራች የወሰዳቸው እርምጃዎች በተለያዩ ሰዎች በተለያየ አይነት መልኩ ይተረጎማሉ። አሁን እነዚህ የምናያቸው የህዝብ ቁጣዎች ራሳቸውን በተለያየ አይነት መልኩ የሚገልጹት ግሪቨንስ የእነዚህ ነገሮች ነጸብራቅ ናቸው። እነዚህ ነገሮች እንዳይባባሱ የምንፈልግ ከሆነ የመጀመሪያውን እርምጃ መውሰድ ያለበት ትልቁ ድርሻ የመንግስት ድርሻ መንግስት ተከፋፍሎ መግዛትን ማቆም መቻል አለበት። መንግስት ህገ መንግስቱን ማክበር መቻል አለበት። መንግስት ይህንን ሁሉ አቅም ይህንን ሁሉ ገንዘብ ወታደር፣ ፖሊስ ይዞ አሁን የሚያደርገውን የማሸበር አይነት ስራ የሚሰራ ከሆነ ህዝቡን እንደዚህ አታድርግ እንደዛ አድርግ የምንል ከሆነ ምናልባት ፖይንቱን ሚስ እያደረግን ነው። ስለዚህ ህዝቡ አጋርነትን ህዝብ እንደ ህዝብ የሚገዛ እንጂ የመግዛት ስልጣን ያሌለው እና ደረሰብን ለምንለው ችግር ህዝብን ተጠያቂ ማድረግ ሳይሆን መንግስት ተጠያቂ መሆን እንዳለበት አውቅም ለሌላው ህዝብ አጋርነት መግለጽ ይኖርብናል። መንግስት ላይ ግን ጫና ማድረግ ይኖርብናል። እነዚህ የምናደርጋቸው ጫናዎች አንዳንዶቹ ውጤታማ ላይሆኑ ይችላሉ። እዛ ላይ ሁልጊዜ መጠንቀቅ ያስፈልጋል። ትልቁ ድርሻ መሆን ያለበት ግን የመንግስት ነው። ሁሉም ቁልፉ ለሁሉም ነገር ያለው መንግስት እጅ ነው፣ በአብዛኛው ምክንያቱም ለዚህ ችግር መሰረታዊ መንስኤው መንግስት ስለሆነ ነው። ይሄ የሚደረግበት ዋናው ምክንያት ደግሞ የአንድን ግሩፕ የበላይነት ለመጠበቅ ሲባል ነው ያ ፍላጎት ባይኖር ነው እነዚህ ነገሮች በቀላሉ ሊፈቱ ይችላሉ ባልል እንኳን፣ ነገር ግን አሁን የደረሱ ቦታ ልጆች የሚችሉበት ሁኔታ አይታይም። አቶ ቁምላቸው ዳኜ፣ አቶ ሙልጌታ አረጋዊ እና ዶክተር አወል አሎ ሶስታችሁም ለሰጣችሁን ማብራሪያ በጣም አመሰግናለሁ። ለሰአት ዶክተር አወል አመሰግናለሁ፣ ቁምላቸውም።